The voice of America, be away. Yeah. yeah, America Dems, Radio Tabiano. <laughs> ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥቅምት 17 2013 ዓ ም ዝግጅታችን ጀመረ። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኖበታል የተባለ ፕሮጀክት ይፋ ሆኗል። አሁን ከአስራ አንድ ወደ 83 72 ከተሞችን አካቶ ዛሬ ይፋ እየሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የድሀ ድሀ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራዕይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመላክታል። ምክትል ጠቅላይ ሚኒስትር ደመቀ መኮንን ናቸው። በአብይ ርዕስ ዘገባ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጂት ታዬ ጋር ልሰዋችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ የደቡብ አፍሪቃ ፕሬዚደንትና የወቅቱ የአፍሪካ ሕብረት ሊቀመንበር ሲሪል ራማፎሳ በታላቁ ሕዳሴ ግድብ ዙሪያ ኢትዮጵያን ግብፅንና ሱዳንን ወደ ስምምነት ለማምጣት እያደረጉት ላለው ጥረት ሙሉ ድጋፍ ያላቸው መሆኑን አስታወቁ። ዋና ጸሐፊ ጉተሬዥ የመንግስታቱ ድርጅት በድርድሩ ሂደት ሙሉ ድጋፍ ያደርጋል ማለታቸውን በተባበሩት መንግስታት ድርጅት ከኢትዮጵያ ቋሚ መልእክተኛ የትዊተር ገጽ ያገኘውን መረጃ ጠቅሶ ፋና ዘግቧል። የተፋሰሱ ሀገሮች ድርድሩ በወንድማማችነት መንፈስና በጋራ ተጠቃሚነት እንዲሁም በስምምነት እንዲጠናቀቅ ጠንክረው እንዲሰሩ የመንግስታቱ ድርጅት ቃል አቀባይ ስቴፋን ዱጃሪች ማሳሰባቸውንና ህዳሴ ግድብ በሶስቱ ሀገሮች መካከል ትልቅ የትብብርና የአጋርነት መሳሪያ መሆን እንደሚችል መግለጻቸውን ዜናው ጨምሮ ገልጿል። በፌዴራሉ ከፍተኛ ፍርድ ቤት የሕገ መንግስትና የጸረ ሽብር ወንጀል አንደኛ ችሎት ጥፋተኛ ባላቸው አምስት ሰዎች ላይ ከአምስት ዓመት እስከ ዕድሜ ልክ የሚደርስ ጽኑ እስራት ቅጣት ውሳኔ ሰጥቷል። ፍርድ ቤቱ ከፍርደኞቹ የቅጣት መቅለያም ተቀብሏል። መለስካቸው አመሃ ተከታትሎታል። ከሁለት ዓመት በፊት በመስቀል አደባባይ ለጠቅላይ ሚኒስትር አብይ አህመድ ድጋፉን ለማሳየት ከአዲስ አበባና ከአካባቢዋ በወጣው ህዝብ ላይ ጥቃት ለማድረስና ለመበተን አቅደው ቦምብ ወርወረዋል በተባሉ አምስት ሰዎች የፌዴራሉ ከፍተኛ ፍርድ ቤት የሕገ መንግሥትና ጸረ ሽብር ወንጀል አንደኛ ችሎት ቀደም ሲል በጥፋተኝነት በፈረደባቸው ሰዎች ላይ ዛሬ የቅጣት ውሳኔ ሰጠ። ፍርድ ቤቱ ዛሬ ረፋዱ ላይ ተሰይሞ በሰጠው ቅጣት የእያንዳንዱን ተከሳሽ ወንጀልና ሕግ የሚወስነውን ተገቢ የተባለ ቅጣት በዝርዝር አሰምቷል። በዚህ መሠረት በአንደኛ ተከሳሽ ጌቱ ግርማ ላይ የ23 ዓመት ጽኑ ሥርዓት፣ በሁለተኛ ተከሳሽ ብርሃኑ ጃፈር ላይ የ22 ዓመት ጽኑ ሥርዓት፣ በሦስተኛ ተከሳሽ ጥላሁን ጌታቸው በወረወረው ቦምብ የሁለት ሰዎች ሕይወት በመቀጠፉና በርከት ባሉ ሰዎች ላይም ከባድና ቀላል የአካል ጉዳት በማድረሱ በዕድሜ ልክ ጽኑ ሥርዓት፣ በአራተኛ ተከሳሽ ባሕሩ ቶላ ላይ የአሥራ ሰባት ዓመት ጽኑ ሥርዓትና በደሳኔ ተስፋ ላይ የአምስት ዓመት ጽኑ እስራት ጥሏል። ፍርድ ቤቱ ቀደም ሲል በተከሳሾቹ ላይ በጥፋተኝነት የፈረደባቸው አቃቤ ሕግ በመሠረተው ክስ ያስረዱልኛል ያላቸውን የሰነድና የሰው ምስክሮች ካቀረበና ተከሳሾቹም አቃቤ ሕግ ያቀረበባቸውን ማስረጃዎች ማስተባበል ስላልሆነላቸው እንደሆነ ታትቷል። ቅጣት ከመጣሉ በፊትም ሁሉም ተከሳሾች የቅጣት ማቅለያ ሐሳብ አቅርበዋል። ፍርድ ቤቱ ከቀረቡት ሐሳቦች መካከል የሚቀበላቸው ምክንያቶች ወስዶ የመጨረሻ ቅጣቱን እንደጣለ በፍርዱ ሐተታ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የኬንያ ፕሬዝደንት እሁሩ ኬንያታ ተቃዋሚ የፖለቲካ ፓርቲዎችንና መንግስትን እንዲሁም ህዝቡን ወደ አንድነት ያመጣል የተባለለትን ሪፖርት ይፋ አደረጉ። ድልድይ የመገንባት ተነሳሽነት የሚል ስያሜ የተሰጠው ሪፖርት ለሀገሪቱ የተለያዩ ችግሮች የመፍትሄ አቅጣጫ ያመላክታል ተብሏል። ከናይሮቢ ገልሞ ዳዊት ተከታዩን አጠናቅረዋል። ቢልዲንግ ብሪጅስ ኢኒሽቲቭ ከተቃዋሚ ፓርቲዎች መሪዎች ጋር የሀገሪቱን የወደፊት እጣ ፈንታ ብሩ ለማድረግ የተወጠነ ጥናት ነው ይላሉ ፕሬዚዳንት ኬንያታ። ፕሬዚደንቱ ባለፈው ጥር ኮሚቴ አቋቁመው ጥናቱን ሲያስኬዱ የነበረ ሲሆን ውጤቱን ለሕዝብ ይፋ ያደረጉት ትላንት ነው። በምህጻረ ቃሉ ቢቢአይ ሪፖርት ዋነኛው ትኩረቱ ኬንያ ላሉባት ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ችግሮች የመፍትሄ አቅጣጫ ማስቀመጥ መሆኑም በሪፖርቱ ተጠቅሷል። የኬንያ የአሁኑ ህገ መንግስት በተረቀቀበት ቦታ ሪፖርቱ ለህዝብ ይፋ ሲሆን ፕሬዝደንት ኡሁሩ ኬንያታ የፖለቲካ መሪዎች ሁላችንም በሀገሪቱ ለተከሰቱ ችግሮች መንስኤ ነን፣ ይህንን ማስተካከል አለብን ብለዋል። እንዲህ ላሉ ኬንያታ እኔም የዛ የመጥፎ ፖለቲካ አራማጅ አካል እንደነበርኩ መናገር እፈልጋለሁ። እናም ስለዚህ ጉዳይ ስናገር ማንም ላይ ጣትን እየቀሰርኩ አይደለውም እያልኩ ያለሁት ሁላችንም የዚሁ ችግር አካልን ነው። ነገር ግን ስለ መፍትሄው ተነጋግረን አናውቅም። ኩሩ የአገር መሪ መሆናችንን ብቻ እያወራን ነው፣ ራሳችንን ስናሞካሽ ነበር ነው። ስለዚህ ነው ሁላችንም ስለ አካታች ወይም አሳታፊ የፖለቲካ ሂደት መናገር የሚገባን ምክንያቱም ይህንን ከውስጥ የሚበላን ነቀስ ካስወጣን በኋላ ኬንያ ምድር ላይ ያሉ ሁሉም ማህበረሰቦች የዚች ሀገር አካል እንዲሆኑ ሁሉን አካታች የፖለቲካ ምህዳር ማስፋት ላይ መስራት ይገባናል ይላሉ ፕሬዚዳንቱ። ኬንያታ ስለ ሀገራቸው ወጣቶች ሲናገሩ የሀገር ኢኮኖሚን የሚያስቀጥሉ መሆናቸውን አስታውሰው ፖለቲከኞች ግን አፍላ ጉልበት ያላቸውን ወጣቶች ወደ ስልጣን መውጫ አድርገው ከመጠቀም እንዲቆጠቡ አሳስበዋል። ይህ ዜጎችን ህይወት ለማሻሻል ያስችላሉ የተባሉ የመፍትሄ ሀሳቦችን ያሳፈሩ ሪፖርት የፕሬዝደንቱ ተፎካካሪ የነበሩትን ራይላ ኦዲንጋን ጨምሮ በርካታዎች ሲደግፉ፣ ምክትል ፕሬዝደንቱ ዊሊያም ሮቶ ግን ሪፖርቱ በህግ አውጪዎች ላይ የሚያትተው ነጥብ ግን ትክክል አይደለም ብለዋል። ሮቶ በህግ አስፈጻሚ የሚመራ አዲስ የእንባ ጠባቂ ኮሚሽንና በፖሊስ ውስጥ በመንግስት ካቢኔ የሚመራ ካውንስል ስለማቋቋም የሰፈሩትና ሌሎችም የጠቃቀሷቸው ነጥቦች የህዝብን ጥቅም የሚጎዱ ናቸው፣ ዳግም መታየት አለባቸው ብለዋል። ለአሜሪካ ድምጽ ክልሞ ዳዊት ከናይሮቢ ነገ ረቡዕ ፕሬዝደንታዊ ምርጫ በምታካሂደው በታንዜኒያ ፖሊሶች ቢያንስ ሰባት ሰዎችን በጥይት መጥተው ገደሉ ሲል አንድ ዋና ተቃዋሚ ፓርቲ ወነጀለ። ሰዎቹ የተገደሉት በምርጫው ሂደት የማጭበርበር ተግባር እየተፈጸመ ነው በሚል ተቃውሞ ላይ በነበሩበት ወቅት ነው ብሏል። ፓርቲው ዊዛሌንዶ የተባለው ፓርቲ ዛሬ ባወጣው መግለጫው ፖሊስ የከፊል ራስ ገዟን ዛንዚባርን ፕሬዝደንታዊ እጩ ማሊፍ ሻሪፍ አህመድንም አስሯቸዋል ብሏል። የደሴቲቱ ፖሊስም መታሰራቸውን አረጋግጧል። ሰባት ሰዎች በጥይት ገደለ በሚለው ውንጀላ ዙሪያ ግን ፖሊስ የሰጠው መልስ የለም። ተቃዋሚው ፓርቲ በመግለጫው እንዳመለከተው የጦር ሰራዊቱ አባላት ከምርጫው ዕለት ከነገ አስቀድመው ድምፃቸውን ለሚሰጡ ሰዎች የሚሆን የምርጫ ካርድ በየድምፅ መስጫ ጣቢያዎች ሲያደርስ ነበር። በጣቢያዎቹ አካባቢ የነበሩ ዜጎች የመምረጫ ካርዶቹ የተመረጠ እጩ ስም የተሞላባቸው ናቸውና አናስገባም ብለው ለመከላከል ሲሞክሩ ፖሊስ መጀመሪያ ላይ በአስለቃሽ ጋዝ ሊበትን ሞክሮ፣ ከዚያም ጥይት ተኮሰባቸው ብሏል። በታንዛኒያ የዩናይትድ ስቴትስ አምባሳደር ዶናልድ ራይት ከዛንዚባር እና ከሌሎችም አካባቢዎች የሚወጡት የሁከት ሪፖርቶች አሳስበውኛል ብለዋል። የጸጥታ ኃይሎች ሊታቀቡ ይገባል ሲሉም አሳስበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ሁሉም የፖለቲካ መሪዎች ከሁከት እንዲታቀቡ ማጽኖ አቅርበዋል። አዲሱ የሴሸልስ ፕሬዚደንት ዋቭል ራምካላዋን የብሔራዊ አንድነት ተማጽኖ አሰሙ። በ47 ዓመታት ውስጥ የአፍሪካዊቱን ደሴት ሀገር ለመምራት የበቁ የመጀመሪያ የተቃዋሚ ፓርቲ መሪ መሆናቸው ነው። ባለፈው ሳምንት ለሶስት ቀናት በተካሄደው ፕሬዝደንታዊ ምርጫ ፕሬዝደንቱን ዳኒ ፎርን በከፍተኛ የድምፅ ብልጫ አሸንፈዋቸዋል። ተቃዋሚ ፓርቲያቸው ከ25ቱ የምክር ቤት መቀመጫ ሀያውን አሸንፏል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የመወሰኛ ምክር ቤት የፌዴራል ፍርድ ቤት ዳኛ ኤሚ ኮኒ ባረትን የጠቅላይ ፍርድ ቤት ዳኝነት ሹመት ትናንት ሰኞ አጽድቆታል። ሪፐብሊካኗ ሴኔተር ሱዘን ኮሊንስ ከመላው የሴኔቱ ዲሞክራት አባላት ጋር ሆነው የዳኛ ባረትን ሹመት ተቃውመው ድምፅ ሰጥተዋል። የተቃወሙት ፕሬዝደንታዊ ምርጫው በጥቂት ቀናት ሊካሄድ በቀረበበት በአሁኑ ወቅት በመምጣቱ ነው ብለዋል። አሶሺየትድ ፕሬስ እንደዘገበው ዩናይትድ ስቴትስ ውስጥ ቢያንስ ባለፉት 150 ዓመታት ውስጥ በምክር ቤት አናሳ መቀመጫ ባለው ፓርቲ አንድም አባል ድጋፍ ሳይሰጥ ሹመቱ የጸደቀለት አንድም የጠቅላይ ፍርድ ቤት ዳኛ ኖሮ አያውቅም። ዳኛ ባረት በፕሬዚደንት ዶናልድ ትራምፕ በእጩነት የቀረቡ ሶስተኛ የጠቅላይ ፍርድ ቤት ዳኛ መሆናቸው ነው። የእሳቸው ምሾም ዘጠኝ አባላት ባሉት ጠቅላይ ፍርድ ቤቱ ርዕዮተ ዓለማዊ ሚዛኑን ስድስት ለሶስት በሆነ ብልጫ ወደ ብዙሃኑ ወግ አጥባቂዎች እንዲያጋድል ያደርጋል። የዳኛ ኤሚ ኮኒ ባረት ሹመት በመወሰኛው ምክር ቤት ከጸደቀ በኋላ በዋይት ሀውስ በተካሄደው ስነ ስርዓት የጠቅላይ ፍርድ ቤቱ ዳኛ ክላረንስ ቶማስ ቃለመሀላቸውን አስፈጽመዋቸዋል። ባለም አቀፍ የኮቪድ-19 ዜናዎች የዩናይትድ ስቴትስ መንግስት ተመራማሪዎች እንደሚሉት በሙከራ ላይ የሚገኘው አንድ የኮቪድ-19 መድኃኒት በሽታው ጸንቶባቸው ሆስፒታል ላሉ ሰዎች ምንም የሚፈይደው ነገር የለም። የዩናይትድ ስቴትስ የአለርጂና የተላላፊ በሽታዎች ኢንስቲትዩት ትናንት ባወጣው መግለጫ ባምላ ኒቪማብ ለሚባለው መድኃኒት ሙከራ ከእንግዲህ ወዲያ አዲስ ተሳታፊዎች አንመዘግብም ብሏል። መድኃኒቱ ኢላይ ሊሊ በተባለ የዩናይትድ ስቴትስ የመድኃኒት ኩባንያና በካናዳው አብሰሌራ በሚባለው ኩባንያ የተሰራ ሲሆን ቫይረሱን እንደ የሰውነት የበሽታ መከላከያ ሴል ሆኖ ይከላከላል ተብሎ የተሰራ ነው። የመድኃኒቱ ሙከራ ነጻ ተቆጣጣሪዎች አካል በደህንነት ስጋት ምክንያት አቋርጠውት እንደነበረ የሚዘነጋ አይደለም። ዩናይትድ ስቴትስ ውስጥ ኮሮና ቫይረስ በከፍተኛ ደረጃ እያሻቀበ መሆኑን ቀጥሏል። ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል እንዳመለከተው ትናንትና ሰኞ ብቻ ከ66 ሺህ በላይ የቫይረሱ ተጋላጮች ተገኝተዋል። በቫይረሱ ስርጭት መባባስ ምክንያት በርካታ ከተሞች እና ስቴቶች ቀውስ ውስጥ ገብተዋል ነው የተባለው የቴክሳሷ ኤልፓሶ ከተማ የቫይረሱ ተያዦች ቁጥር ባለፉት ሶስት ሳምንታት ከሶስት እጥፍ በላይ አሻቅቧል ተብሏል። በሁኔታው ክብደት የተነሳ በከተማዋ ከማታ አራት ሰዓት እስከ ንጋቱ 11 ሰዓት የሚጸና የሰዓት እላፊ ታውጇል። በምዕራቧ ዩታ ክፍለ ግዛትም የመንግስቱ ሆስፒታሎች ከአቅም በላይ የሆነባቸው መሆኑን ገልጸው አስጠንቅቀዋል። ይህ በዚህ እንዳለ ሁለተኛው የአውስትሬሊያ ትልቋ ከተማ ሜልበርን የቫይረሱ መዛመት ይዞታ በጣም እየተሻሻለ መሆኑ ይሰማል። ዛሬና ትናንት አንድም አዲስ የቫይረሱ ተያዥ እንዳልተገኘ ነው የተገለጸው። ከሰኔ መጀመሪያ ወዲህ ይህ ሲሆን የመጀመሪያ ጊዜ እንደሆነ ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ሰሞኔል ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎወርስ በ25 ሜትር ባንድ በ1240 ኪሎወርስ በ31 ሜትር ባንድ በ9485 ኪሎወርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ጥቅምት 17 2013 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችንና በአሀዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ከዓለም ባንክና ከኢትዮጵያ መንግስት በተገኘ 550 ሚሊዮን ዶላር 83 ከተሞች በልማታዊ ሴፍቲኔት ተጠቃሚ ሆኑበታል የተባለ ፕሮጀክት ይፋ ሆነ። ምክትል ጠቅላይ ሚኒስትር ደመቀ መኮንን ዛሬ በደሴ ከተማ በይፋ ባስ ጀመሩት ሁለተኛው የከተሞች ልማታዊ ሴፍቲኔት ፕሮጀክት 800 ሺህ የሚደርሱ የህብረተሰብ ክፍሎች ተጠቃሚ ሆኑበታል ተብሏል። መስፍን አራጌ ዝርዝር ዘገባ አለው። በከተሞች ውስጥ ያለውን ድህነት በመቀነስ የስራ ፈጣሪነትን ማሳደግ፣ በምግብ ለስራ ፕሮግራም የአካባቢንና የተፈጥሮ ሀብትን መንከባከብ፣ ረዳት የሌላቸውን አቅመ ደካሞች፣ የአካል ጉዳተኞችንና የዕድሜ ባለጸጎችን በቀጥታ በመደገፍ ማህበራዊ ዋስትናን ማረጋገጥ የፕሮጀክቱ ዓላማ እንደሆነ ተብራርቷል። በዚሁ መሰረት ላለፉት አራት ዓመታት በተካሄደው አንደኛው ምዕራፍ የከተሞች ልማታዊ ሴፍቲነት ፕሮጀክት ከስድስት መቶ ሺህ በላይ ሰዎችን ተጠቃሚ ማድረግ እንደተቻለ ለሁለት ቀናት በዘለቀው ፕሮግራም ላይ ተገልጿል። ለዚህም ከዓለም ባንክና ከመንግስት አራ 150 ሚሊዮን ብር ወጪ መደረጉ ተጠቅሷል። ፕሮጀክቱ አድማሱን አስፍቶ ሁለተኛው ምዕራፍ በምክትል ጠቅላይ ሚኒስትር ደመቀ መኮንን ይፋ ሆኗል። ዛሬ ያለፉት አራት ዓመታት በ11 ከተሞች የተካሄደው እንቅስቃሴ ብዙ ልምዶች ተገቢተውበታል። አሁን ከ11 ወደ 83 72 ከተሞችን አካቶ ዛሬ ይፋያ እየሆነ ያለው ፕሮግራም ደግሞ ትልቅ እርምጃ ነው። የድሃ ድሃ ዜጎችን መፍቀድ ከምንም በላይ ምን ያህል የሚያረካና ከልቦና ጋር የሚያስታርቅ የዜግነትን ራዕይ በተስፋ የሚያስታጥቅ ሁነኛ የልማት መንገድ እንደሆነ ያመላክታል። ይፋ የሆነ ሁለተኛው ፕሮጀክት 500 ሚሊዮን ዶላር የተመደበለት ሲሆን 400 ሚሊዮኑ በዓለም ባንክ ቀሪው በኢትዮጵያ መንግስት እንደሚሸፈን ታውቋል። የተጠቃሚዎቹም ቁጥር ወደ ስምንት መቶ ሺህ ይጠጋል ተብሏል። ከመጀመሪያው ምዕራፍ ተሞክሮዎችን በመውሰድ ተጨማሪ የአገልግሎት ዘርፎች መታከላቸውን የከተሞች ስራ ዕድል ፈጠራና ምግብ ዋስትና ኤጀንሲ ዋና ዳይሬክተር ገብረ መስቀል ጫላ ለጋዜጠኞች በሰጡት ማብራሪያ ጠቅሰዋል። በተለይ ዘላቂ የኑሮ ማሻሻያ ፕሮግራም የሚገቡ ተጠቃሚዎች ቀደም ሲል ይሰጣቸው የነበረው ድጋፍ አምስት መቶ ዶላር ነበረ። አሁን ግን እያንዳንዱ ተጠቃሚ ስድስት መቶ ዶላር ከፍ እንድል ነው ተደረገው። ይሄ አንዱ ከግምገማው ተነስቶ የተለያየ ውጤት ያመጣበትን ሁለተኛው የስራ እድል ፈጠራ ጋር እንድተሳሰር የማድረግ ስራ ነው። ይህም ወጣቶች በተለይ ከ12ኛ ክፍል በታች ወይም ከቀድሞ 12ኛ ክፍል በታች ወይም ከአስረኛ ክፍል በታች ያቋረጡ ወጣቶች ከግሉ ኩባንያዎች ጋር የኪስ ገንዘብ እየተከፈላቸው የስራ ልምምድ እንዲያደርጉና የተሻለ አፈጻጸም ካላቸው ደግሞ ቀጥታ ስራ ትስስር እንዲፈጠርላቸው ለማድረግ የሚያስችል አዲስ ኮምፖነንት ነው። በዛ በምንለማመድበት ኩባንያ የስራ እድል ባይፈጠር እንኳን የሶስት ወር የስራ ፍለጋ ጊዜ ይሰጣቸዋል። የኪስ ገንዘብ እየተከፈላቸው ማለት ነው። በአለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ ፕሮጀክቱ የአስቸኳይ ጊዜ ድጋፍን መሰረት አድርጎ እንዲንቀሳቀስም አድርጓል። ኮቪድ ፕሮጀክቱን እየተገበርን ባለንበት ጊዜ የመጣና ሶስት ወሩ ያህል ተጠቃሚዎች ስራ ሳይሰሩ ገንዘብ እንዲከፈላቸው ያደረገ ክፉ ወረርሽኝ ስለሆነ ከዚህ ተምረን የአስቸኳይ ጊዜ ለተጠቃሚዎች ድጋፍ ማድረግ የሚያስችል ዜሮ ዶላር ፕሮጀክት የሚባል ኮምፖነንትም አለው ፕሮጀክቱ። በሁለተኛው ፕሮጀክት አዲስ ትኩረት ከሚሰጣቸው ውስጥ የስደተኞች ጉዳይ አንዱ ነው። ስደተኞች ባሉባቸው አካባቢዎች ሰላሳ በመቶ ስደተኞችን ለማቋቋም ሰባ በመቶ ደግሞ የከተማውን ነዋሪ ተጠቃሚ ለማድረግ እንደሚሰራ የዳይሬክተሩ ማብራሪያ ያመለክታል። በርካታ ስራ አጦች የኢኮኖሚ ደረጃቸው ዝቅተኛና የሌሎችን እገዛ የሚሹ ብዙዎች ባሉባት ሀገር ሰላሳ በመቶ ስደተኞችን ለማቋቋም ውሳኔ ላይ መድረስ ምን ያህል አዋጭ ነው የሚል ጥያቄ ከጋዜጠኞች ለዳይሬክተሩ ቀርቦላቸው ነበር። ስደተኞቹን በተወሰነ ሬሽዮ ከኮሚኒቲው ጋር ብናቀላቅለው የስደተኞችን ቁጥር እየቀነስን በስደተኞችና ደግሞ ከአካባቢ ነዋሪዎች ጋር ያለውን ደግሞ ኢንቴግሬሽን የተሳለጠ እንዲሆን እያደረግን እንሄዳለን። ሁልጊዜ ስደተኞች ፓስፖርት እያወጡ ሀገራችን መሸጋገሪያ ከሚያደርጉ እዚህ ደግሞ በዚህ ፕሮጀክት ታቅፎ ሀገራችንንም መዳረሻ ቢያደርጉ ሀገራችን የበለጠ ምርታማ ትሆናለች። ወጪውን የሚሸፍነው በተባበሩት መንግስታት የስደተኞች ኮሚሽንና የኢትዮጵያ መንግስት በጉዳዩ ላይ መግባባት የደረሱበት እንደሆነ ጠቁመው ይህም በስደተኞቹና በኢትዮ ኢትዮጵያኑ መካከል ያለውን መስተጋበር ያሻሽላል ብለዋል። ባለፉት አራት ዓመታት ለተመዘገቡ ስኬቶች ምስጋና የለገሱት በዓለም ባንክ የሱዳን፣ ደቡብ ሱዳን፣ ኤርትሪያና ኢትዮጵያ ዳይሬክተር ኦስማን ዲዮን ለመጪዎቹ ዓመታት የታቀደው ፕሮጀክት እውን የሚሆነው ቅንጅታዊ ስራ ሲኖር ነው ብለዋል። በመጀመሪያው ምዕራፍ በፕሮጀክቱ የተሻለ አፈጻጸም ካስመዘገቡ 11 ከተሞች ግንባር ቀደሟ ደሴ እንደሆነች በመድረኩ ላይ ተዘክሯል። በተለይ ተራራማ ቦታዎችን አልምቶ አረንጓዴ በማድረግና የአፈር መሸርሸርን በመከ ከተማዋ በፕሮጀክቱ ካስመዘገበችው ስኬት በላይ ለኢትዮጵያውያን ትምህርት የሚሆን ቁም ነገር በውስጧ መያዟን የመሰከሩት ደግሞ የአማራ ክልል ርዕሰ መስተዳደር ተመስገን ጥሩነህ ናቸው። እዚህ ስንገናኝ ወደ አእምሮዬ ደጋግሞ የሚመጣው ሀሳብ አለ። ለኢትዮጵያ የሚጠቅማት ደሴነት ነው የሚል ሀሳብ። ሁሉን እንዳመሩ፣ ሁሉን እንዳፈጣጠሩ፣ ሁሉን እንደግሩ ተቀብሎ መኖር ደሴነት፣ አንዱ ሌላውን ሳይጎረብቱ அல்லூரம் மென்வருந்து சைடோ மென்வரம் தாடிய போராஜ் የክልል ርዕሳነ መስተዳድሮች ሚኒስትሮች፣ የከተማ ከንቲባዎችና ከፍተኛ የመንግስት አመራሮች በከተማዋ በሴፍቲኔት ፕሮግራም የተሰሩትን የልማት ስራዎች ጎብኝተዋል። አንዳንድ የከተማዋ ነዋሪዎች ከፍተኛ የመንግስት አመራሮች ሊመጡ ነው ሲባል የሚደረግ የከተማዋ ጽዳት መቆም ይገባዋል፣ ከተማዋን ለሚኖሩባት ሕዝቦች ተስማሚ ማድረግ ይገባል ሲሉ ለአሜሪካ ድምጽ ሬዲዮ ቅሬታቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መስፍን አራጌን ላደረሰን ዘገባ እናመሰግናለን። የትንታኔው መጽሔት ይቀጥላል። የአማራ ብሔራዊ ንቅናቄ አብን ፓርቲ ጥቅምት 18 2013 ዓ.ም በአማራ ብሔራዊ ክልል የተለያዩ ከተሞች ሰላማዊ ሰልፍ ለማካሄድ ጠርቶት የነበረውን ሰልፍ መሰረዙን አስታወቀ። የፓርቲው የሕዝብ ግንኙነት ኃላፊ አቶ ጣሂር መሐመድ ለአሜሪካ ድምፅ እንደተናገሩት የተጠራውን ሰልፍ መምራት ስለማንችል ሰልፉ ተሰርዟል ብሏል። አብን ዛሬ ጠዋት ስለ ሰልፉ ዝርዝር ጉዳዮች በቢሮአቸው ውስጥ ሲወያዩ እና ከሰዓት በኋላ ጋዜጣዊ መግለጫ ለመስጠት እየተዘጋጁ ባሉበት ሰዓት በአዲስ አበባ የጸጥታ ኃይል የፓርቲው ጽህፈት ቤት መከበቡን አቶ ጣሂር ገልጸዋል። ስለ ጉዳዩ ከአዲስ አበባ ፖሊስ ለማጣራት ያደረግነው ሙከራ አልተሳካም። ፀሐይ ዳምጠው ተጨማሪ አላት። የአማራ ብሔራዊ ንቅናቄ አብን በተለያዩ የአገሪቱ ክፍሎች በአማራ ሕዝብ ላይ እየደረሰ ያለውን ዘር ተኮር ጥቃትን ለማውገዝ ሰላማዊ ሰልፍ ጥቅምት 18 በአማራ ክልል እና ጥቅምት 22 ደግሞ በአዲስ አበባ ለማካሄድ ነበር ያሉት የአብን ቃል አቀባይ አቶ ጣይር ሞሐመድ ሰልፉ መሰረዙን ለአሜሪካ ድምፅ ተናግረዋል። ሁሉም የአማራ ክልል ከተማዎች ዝግጅት የተጀመረ ሆኖ እኛም ዝግጅቱን በደንብ ኮማንድ እንቅስቃሴዎቹን የተደረጉ አጠቃላይ ዝግጅታችን እያጠናቀቅን ዛሬ ደግሞ በቀጣይ ሰልፉ ላይ ስላሉት አጠቃላይ ሂደቶች በተመለከተ ዛሬ ከሰዓት በኋላ ፕሬዚደንት ለመስጠት ቀጠሮ ይዘን ነበር። በትናንትና ዕለትም በመንግስት ኮሚኒኬሽን ጉዳዮች በአማራ ክልሉ የተሰጠ መግለጫ ነበረ። ሰልፉን ፍጹም ማድረግ እንደማይቻል እና እርምጃም እንደሚወስድ በመንግስት በኩል ተገልጾ ነበር። እንግዲህ በዛ ሁኔታ ላይ ደግሞ እንዳስሳቸው ከቆየሩት ሁኔታዎች ጋር ተደምሮ አጠቃላይ ሊደረግ የታሰበውን ሰልፍ መንግስት በሚ አይነት መልኩ ጉዳት ሊያደርስበት እንዳቀደ አስበን በዛው ቦታ ላይ ባለንበት ሁኔታ ሰልፉን መቆጣጠር እና ኃላፊነቱን ወስዶ ማድረጉን በእኛ በኩል ኃላፊነት የወሰንበት ቢሆንም ቀደም ሲል አሁን ባለው የፀጥታ ሁኔታ እና እኛ ያለንበት ተጨባጭ ሁኔታ ሲቀጥል ደግሞ በመንግስት በኩል ያለው የ ማድረስ ፍላጎት ስንል ያለውን ካዥዋሊቲ ስለመቀነስ በእኛ በኩል ሰልፉ መምራት እንደማንችል በማህበረ ስር ገጻ ይፋ አድርገናል። አቶ ጣሄር አክለውም ዛሬ ጠዋት የፓርቲው ስራ አስፈጻሚ ኮሚቴ አባላት ስለ ሰልፉ ዝርዝር ጉዳዮች ላይ እየመከሩ ያለ በአዲስ አበባ ፖሊስ የፓርቲው ጽፈት ቤት መከባቡን ተናግረዋል። አብን ዛሬ ከሰዓት በኋላ ለመገናኛ ብዙኃን መግለጫ ሊሰጥ ጥሪ አድርጎ እንደነበር የገለጹት አቶ ጣሄር ጋዜጠኞቹ ወደ ቅጥር ግቢው እንዳይገቡ በጸጥታ ኃይሎች መከልከላቸውን ተናግረዋል። በእኛ በኩል ይህንን የመንግስት ዛቻ አጠቃላይ የህዝባችን ድህነት ከማስጠበቅ አንጻር ምንድን ነው ሊፈጠር የሚችለው ምን ማድረግ ይገባናል? የሚል ውይይት እያደረግን ነበር። ፕሬስ ኮንፈረንስ እስከምንሰጥበት ሰዓት ጊዜ ሙሉ አስፈጻሚ አባላት ይህን ውይይት እያደረግን የተሻለውን አማራጭ በህዝባችን ላይ ችግር የማይፈጥር ነገር ግን ደግሞ በየቦታው ሞት ያለው አማራ ድምፅ ለመሆን ምን ማድረግ ይገባናል? ነገር ግን የሚገደሉ ሰዎችን ጉዳይ ይቁም ስንል እኛስ አሁን በዚህ ሰልፍ ኃላፊነት የማይሰማው መንግስት መሆኑን ያሳየን ይህ መንግስት እንደዛ ሰው ሰልፈኞች ላይ እርምጃ ቢወሰድ የሚል ስጋት ምን ማድረግ አለብን የሚል አጠቃላይ የሰልፉን ሁኔታ የሁኔታ ትንሰና እየሰራን ነበር። ሆኖም ግን ይህንን ስብሰባ ጨርሰን ሳንወጣ ና በፕሬስ ኮንፈረንሳችን የበለጥ የማረጋጋት ስራና ምን ማድረግ አለበት የሚለውን ማስቀመጣ ከማስቀመጣችን በፊት ቢሮችን በጠጥታ ኃይሎች ተከቦ ጋዜጠኞችም ወደ ውስጥ እንዳይገቡ እኛም ወደ ውጭ እንዳንወጣ ሚቲንጉን ጨርሰንም ለፕሬስ ኮንፈረንሱም እንዳንዘጋጅ የሚያደርግ ነገር ተከሰተ። መገናኛ ብዙኃን በስፍራው ሲደርሱ የአብይን ጽህፈት ቤት ቅጥር ግቢ መዘጋቱንና መግለጫ አለመኖሩን በስፍራው ከነበሩ ከአዲስ አበባ ፖሊስ አባላት ማወቅ ተችሏል። በስፍራው የተገኘው የአሜሪካ ድምጽ ሬዲዮም ይህንኑ ያረጋገጠ ሲሆን ስለ ጉዳዩ ከአዲስ አበባ ፖሊስ ኮሚሽን ለማጣራት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምጽ ሀይድ አምጦነኝ ከአዲስ አበባ ጸሐይን ለዘገባዋ እናመሰግናለን። ከደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ በማንነታቸው ምክንያት ጥቃት ደርሶባቸው ከመኖሪያቸው የተፈናቀሉ ዜጎችን በተመለከተ ከክልሉ ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ጋር ትናንት የጀመርነው ቃለ ምልልስ ሁለተኛው ክፍል ቀጥሎ ይቀርባል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ነው ያነጋገራቸው። በአካባቢው የጸጥታ ችግር ተፈጥሮ ሲቪሎች ከተገደሉ በኋላ የፌደራልና የክልል መንግስት ባለስልጣናት ጥቃቱ በተፈጸመባቸው ስፍራዎች ተገኝተው ነዋሪዎች ጋር ውይይት ካደረጉ በኋላ ሕግ ማስከበሩና እርምጃ መውሰድ ስራ መጀመሩን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አንድነት አሸናፊ ለቪኦኤ ተናግሯል። በዋናነት ያው ሌሎቹ እንደተጠበቁ ሆኖ ከዞን አመራር አንድ፣ ከወረዳ አመራር አምስት፣ ከቀበሌ አንድ በድምሩ ሰባት አመራሮች በቁጥጥር ስር ውሏል። ከፖሊስ ሁለት የፖሊስ አባላት በቁጥጥር ውሏል። እነዚህ የወረዳ ፖሊሶች ናቸው። ከመንግስት ሰራተኛ ውስጥ ከዞን አንድ ባለሙያ በዚህ ጉዳይ ላይ እጅ አለበት ተብሎ የሚጠረጠር ተይዘዋል። ከቀበሌ ሁለት የሁለት ቀበሌ ስራ አስኪያጆች ተይዟል። ከንግዱ ማህበረሰብ አንድ ነጋዴ ተይዟል በዚህ ጉዳይ ላይ እጁ ያለበት። በአጠቃላይ እነዚህ ወደ አስራ ሶስት አካባቢ ናቸው። ከነዚህ ውጭ ያሉት ወጣቶች እንደገና ከአርሶ አደሩም ከሌሎች ማህበረሰብ ክፍሎች በጉዳዩ ላይ እጁ ያለባቸው ናቸው፣ ተጠርጥሮ የተያዙት ማለት ይሻላል። በአጠቃላይ የተያዙ ሰዎች ቁጥር ግን ስንት ናቸው? ከተፈናቀሉ ሰዎች ቁጥር አኳያ መንግስት እያለ ያለው የተፈናቀሉ ሰው ቁጥር ከሁለት ሺህ እስከ ሶስት ሺህ እንደሚደርስ ነው። ነገር ግን ተፈናቅለን ውጭ ያለን ሰዎች ሰባት ሺህ እና ከስድስት ሺህ አምስት መቶ በላይ እንሆናለን ብለው ሀሳብ ያቀርባሉ። የቁጥሩ መዛነፍ ከየት ተፈጠረ? ሶስት ቀበሌዎች ላይ ያለው ህብረተሰብ ሙሉ በሙሉ የሚባል በሚችን ደረጃ ነው የተፈናቀለው። አሁን እየተናገርን ያለ ነው። ይህን ያክል ነው ብለን እየተናገርን ያለ ነው። በአንድ ማዕከል ያሉትንና ወደ ሌላ ክልል የተሻገሩትን ወደኋላ እየመለስን ያለ ነው። አሁን በቁጥር ደረጃ ከሁለት ሺህ አምስት መቶ እስከ ሶስት ሺ ይደርሳል የሚል እየተገለጠ ያለው ቁጥሩ ከዚህ ይጨምራል የሚለው ነገር ትክክል ስድስት ሺ ሰባት ሺ ይደርሳል የሚለውን እርግጠኛ መሆን አይቻልም። የተገደሉ ሰዎች ቁጥር እስካሁን ሰላሳ አንድ መሆኑና በጸጥታ አካላት የተረጋገጠ መሆኑም ገልጠዋል። በመጀመሪያው ቀን አስራ ሁለት ዜጎቻችን ህይወታቸውን ያጡበት አምስት ዜጎች የቆሰሉበት፣ በሁለተኛው ዙር አስራ ዘጠኝ ዜጎቻችን ህይወታቸውን ያጡበትና ስምንት ዜጎች የቆሰሉበት ነው። በአጠቃላይ ሰላሳ አንድ ዜጎቻችን ህይወታቸውን ያጡበት እንደገና ደግሞ አስራ ሶስት ዜጎቻችን የቆሰሉበት ነው። ሰራዊቱ በአካባቢ ላይ ተተሞርቶ እያንዳንዷን መንደር ሽፍታውን የማሰብ ስራዎችን እየሰራ ነው ያለው። በዚህ ሂደት ውስጥ ያገኘ ነው ተጨማሪ ዳስክሬ ነው አላገኘንም። ምናልባት ይህ ትንጣሬ በተለያዩ መንገዶች ደንግጠው የወጡ ዜጎቻችን እስካሁን ስላልተገኙ ሞቷል ከሚል ጥርጣሬ የሚነሳ ሊሆን ይችላል። ስለዚህ የእኛ ግንዘማች ከዚህ ድረስ ነው። የወደቀ አካል ካለ በአሰሳው ሂደት ውስጥ የሚገኝ ካለ ተጀማሪ ነው የሚገለጽ ነው እና ከዚህ ተነስቶ ቅድም ያልከው ገጽታ ግንባታ ወይም መረጃ በመደበቅ የሚደረግ አይደለም። ሰላሳ አንዱን ከገለጸ በኋላ አስሩን መቀነስ ትርጉም የለውም። ከሎጂክ አኳያ እንኳን ግጥ ውስጥ ቅድም ካልኳቸው ነጥቦችም አኳያ ትርጉም የለውም። ትምህርት ቤት የተጠለሉ ዜጎች ትምህርት ሊከፈት ነው ተመለሱ፣ እየተባልን ነው እና ስጋት ውስጥና አሁንም ዋስትና ያለንም እንዴት ገና ወንጀለኞች ተይዞ ሳያልቁ ወደ ቀያችሁ ተመለሱ እንባላለን፣ ትምህርት ቤት ነው ያለነው ከትምህርት ውጡ የተባልነው የሚል ሀሳብ ያቀርባሉ። አቶ አንድነት፣ ይሄ ስጋት ዜጎች የሚያነሱት ምናልባት በእኛ ደረጃ በዚህ አግባብ የተነሳበትን አልገመገምንም፣ ሊሆንም የሚችል ነገር አይሆንም። ለምን እንደባል ትምህርት ቤት የሚሆን የትኛውም የመንግስት ተቋም ተፈናቅለው በዝግጅት ምክንያት ወጥተው የተቀመጡ ሰዎችን ለማሳረፍ መጠቀም ግዴታ ነው የሚሆነው። የተሻለ ግገኙ መጠቀም ግዴታ ነው አሁን አማራጭ ሲጠፋ ሰፊ ቁጥር ስለሆነ ለማሳረፍ ሰውን ተጠቀምን እንጂ ከዚህ የተሻለ የትኛው አማራጭ ከሆነ ሰውን ማረጋጋት እና ማሳረፍ ግድ ነው የሚሆን ስንደርስ የምናጋለ የሚጋለጡ አካላት ሊኖሩ ይችላሉ። ከጸረ ሰላም ሀይሉ ተለይተው የማይታዩ በዚህ መንገድ ስነ ልቦና ጀምር ለመጉዳት የሚንቀሳቀሱ ሀይሎች ሊኖሩ ይችላሉ። በዋናነት የመመለስ ፍላጎት ህዝቡም ውስጥ አለ። ዋናው ምክንያት ሀብት ንብረታቸውን እንደነበረ ያስቀምጠው ስለወጡ እንደውም በእኛ ግምገማ ላይ ምስ የተደረገው ቶሎ ብለን የጸጥታ ሁኔታውን እና እርምጃ የምንወስዳቸውን እያፋጠንን ምቹ ሁኔታ በመፍጠር ዜጎች ወደ ቀያቸው ተመልሶ አብታቸውን የሚጠብቁበት የሚያንከባከቡበት ሁኔታ መፈጠር አለበት ተብሎ ከነሱም በኩል ጭምር ነው ጥያቄ እየመጣ ያለው እና መመለስ ግፊት በህዝቡም ውስጥ ፍላጎት አለ። በዚህ መንገድ ግን ገፍትርን እናወጣለን የሚለው ቅድም በገለጽኩት ሜሪት ቢወሰድ የተሻለ ነው የሚል ነገር አለኝ። ሊሆን የማይችል የተጽዕኖ ለመፍጠር የሚፈጥሩ ወንጀለኞች እና ረሰላም ኃይል አጋዦች ሊሆኑ ይችላሉ። በዚህ መንገድ እንትን የሚለው መዋቅራዊ የሆነ እንደዚህ አይነት አስተሳሰብ የለም። አልገመገም ነው አካባቢው ያለፉትን ሁለት አመታትን ያሳለፈበትን ሁኔታ አስረድተዋል። እንግዲህ ይሄ ቀጠና ባለፉት ሁለት አመታት ያለፈበትን ጊዜ ሁላችንም የምናውቀው ከቴፒ ጀምሮ ሸኮ ላይ፣ ደቡብ ቤንች ላይ አይናምባ ክላስተር ጉራፍ አርጋ ላይ ከዚህ በተለየ መንገድ በሜኒት እና በሸኮ ማህበረሰብ መካከል ሲፈጠር የነበረው የመዋቅር ለሁለት እንከፈል የሚል ጥያቄ እና ሌሎች በርካታ አጀንዳዎች ያሉበት ቀጠና ነው። ይህን በህዝቡ የሚነሱ ጥያቄዎችን ሽፋን በማድረግ ዘራፊ ቡድን ነው የተደራጀው። በተለያየ መንገድ ሳካየገባ እየታጠቀ ሽፋኑን ግን የህዝቡ ጥያቄ በማድረግ ህዝብ ስገል የነበረብትን እንደነበረ ሁሉም የሚያቅ ነው። ስደመሰስም ነበር፣ እርምጃ ሲወሰድም ነበር። እንግዲህ መነሻ ተብሎ የሚወሰደው ከዚህ በፊት ከነበሩ አጀንዳዎች ጋር ግንኙነት አለው የለውም የሚለው ነገር በጣም በጥልቀት እየተፈተሸ መሆን ያለው ሁለተኛው ከሩቅ እነዚህ ጉዳዮች ላይ እጅ የከተተ አካል አለው የለም የሚለው ነገር ቀጥተኛ ተሳታፊና ተዘዋሪ ተሳታፊነት ያላቸውን አካላት ስንይዝ ነው። በማንነታቸው ብቻም ሳይሆን ከዚህ በፊት ካላቸው እንቅስቃሴ፣ በአካባቢው ካለው አጠቃላይ ለጸጥታ ስጋት ከሚሆኑ አካላት ጋርም ያላቸው ቁርኝት ሲፈተሽ ነው የረጅም እጆችንም ጉዳይ በደንብ ማየት የምንችለው። ስለዚህ አንዳንዶች አሁን የተደመሰሱት ከዚህ በፊትም ታዋቂ የነበሩ ሽፍቶች ናቸው፣ ኦፕሬሽን ሂደት ውስጥ እርምጃ የተወሰደባቸው። ስለዚህ ምናልባት የረጃጅም እጆች እንቅስቃሴ ጋር እነዚህ ቡድኖች በመጠቀም ረገጥ ጥልቀቱ ምን ያክል ነው የሚለው ነገር ምርመራው አሁን እየተካሄደ ስለሄደ በሂደት በግልጽ የዚህ ዋና ኢንቴንሽን ከተለያዩ አካላት አንዱ ብለን ለይተን የምናወጣቸውን አካላት በዝርዝር የምናወጣው ቀጥሎ ባሉ ኢንቨስቲጌሽን ነው። አሁን ባለ ደረጃ የበሸለና በቂ የሆነ የመረጃና የምርመራ ሂደቱ ወደ መሬት ያልወረደ ስለሆነ ሂደት ላይ ያለም ስለሆነ እንዲህ ነው ብሎ መግለጽ ብስለት የጎደለው ነገር ያደርገዋል። ጉራፈርዳ ላይ የደረሰው ጥቃት ማንነትን መሰረት ያደረገ ነው ብሎ ያነሳሉ። እስካሁን እናንተ በሄዳችሁት መንገድ ይህን አጣርታችኋል ወይ? በሁለት መንገድ መመልከት ጠቃሚ ነው የሚሆነው አንደኛው ከሞቱትና ከቆሰሉት ዜጎች መካከል በርካታ ቁጥር ያለው አማርኛ ተናጋሪ ዜጎቻችን ናቸው ነገር ግን እነዚህ ውስጥ ኦሮምኛ ተናጋሪ ዜጎችም አሉበት። ቁጥራቸው ግን ከአማርኛ ተናጋሪ ጋር የሚስተካከል አይደለም። አጠቃላይ ሰላሳ አንድ ከሞቱት ውስጥ አራት አምስት የሚጠጉ ናቸው፣ ኦሮምኛ ተናጋሪዎች ማለት ነው። ሁለተኛ ጥቃቱ የተፈጸመበት መንደር ላይ እንግዲህ ጥቃቱ የሚፈጸመው ነዋሪዎች ላይ እንደመሆኑ መጠን መንደሩ ላይ ያለው የነዋሪ ስብጥር ነው፣ በርካታ ቁጥር ያለው አማርኛ ተናጋሪ ነው እዛ ቀጠና ላይ ያለው። ይሄ በአንድ በኩል ከግንዛቤ ውስጥ መግባት አለበት እና በጥልቀትም መፈተሽ ያለበት ጉዳይ ነው። ሁለተኛው ግን በግምገማችን ያረጋገጥ ነው። ይሄ ጥቃት ስምንት ላይ ከመፈጸሙ በፊት ስድስት ላይ አንድ የሸኮ ተወላጅ እዛ ቀጠና ላይ ሞቷል። ይሄንም ሞት ተከትሎ ይሄ የሞተው የሸኮ ተወላጅ አማራ ብሔረሰብ ተወላጆች ያሉበት አካባቢ ነው የሞተው። ከዚህ ጋር ተያይዞ ገዳዮች አማራ ናቸው በሚል በከፍተኛ መንገድ ውሰሳ ተደርጓል። ሰው ይህን ተከትሎ እዛ ቀጠና ላይ ነዋሪዎችን የአማራ ብሔረሰብ ተወላጆች ናቸው እነሱ ገደሉ በሚል ተነስቷል። ስለዚህ ይህን ተከትሎ የተወሰደ እርምጃ ነው። ሰው አማራ ገደለ በሚል ዘርንና ይህንን ማዕከል ተደርጎ የተቃጣና በተጨባጭን በተግባራዊ ላይ የተጣት ነው ብለህ በሌላ መንገድ የምትወስደው ነው። ስለዚህ እነዚህን ሁለቱን አጣምረው በሚዛኑ አይቶ ባሉ አካላት ውስጥ ደግሞ ያለውን አመለካከት የቡድኑ ተልቆ እና አጠቃላይ ቀጠናው ላይ ያለውን በኢንቨስቲጌሽን ቀጥለን የምንደርሳቸው ጉዳዮችን ሲሪየስሊ ፈትሽን የምናገኛቸው ነገሮች እንደተጠበቀ ሆነው በዚህ ሚዛን ማየቱ ተገቢ ነው። በሕዝቡ ዘንድ ግን የወንድማማችነት እና አብሮ የመኖር እንትናቸው በውይይት መድረኮችም በግልጽ እየታየ ስለሆነ ከሕዝቡ ፍላጎት ውጭ የሆነ በህዝቡ ጥያቄ ሽፋን እና በተለያዩ አጀንዳዎች የሰከረ ግዱል የፈጸማቸው ጉዳዮች እንደሆነ በግምት ማየት ይቻላል። የደቡብ ክልል ለሰላምና ጸጥታ ቢሮ ምክትል ኃላፊ አቶ አንድነት አሸናፊ ለሰጡን ማብራሪያ እናመሰግናለን። ዮናታንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ጊዜውን ያልጠበቀ ዝናብ ሊመጣ እንደሚችል የትግራይ ክልል የግብርናና ገጠር ልማት ቢሮ አሳስቧል። የአንበጣ መንጋ ወረርሽኝ ከደረሰባቸው የክልሉ አምስት ዞኖች ደቡባዊ ዞን ከትላንት ጀምሮ ከወረርሽኙ ነጻ መሆኑን አስታውቋል። መንጋው ቀድሞ ባልነበረበት ሰሜን ምዕራብ ዞን ግን ትላንት መታየቱን ቢሮ አክሎ አመልክቷል። ሙልጌታ ጽሀ ዝርዝሩን ይዟል። ትግራይ ክልል ውስጥ ከነሐሴ 11 2012 ዓ ም ጀምሮ የተከሰተው የአንበጣ መንጋ እስከ ትናንት ድረስ አራት ዞኖች ያዳረሰ ሲሆን ትናንት ደግሞ ሰሜን ምዕራብ ዞን ውስጥ መታየቱ የክልሉ ግብርናና ገጠር ልማት ቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸዋል። ክልሉ ካሉት ስድስት ዞኖች የበረሃ አንበጣ ያልደረሰበት ምዕራባዊ ዞን ብቻ መሆኑንና በ38 ወረዳዎች 142 ሺህ 420 ሄክታር ስፋት ያለው መሬት በመንጋው መወረሩ ኃላፊው አመላክተዋል። የአንበጣ መንጋ በስፋት በታየ በት የትግራይ ደቡባዊ ዞን በተለይ በራያ ጨርጨር፣ ራያ አዘቦና ራያ ላማጣ ወረዳዎች ላይ ጉዳት ማድረሱንና ከህዝብ ጋር በመተባበር ከከፋ ጉዳት መከላከል መቻሉም ዶክተር አትንኩት ተናግረዋል። መንጋው ከሁለት ወር በላይ እንደቆየበት በገለጹበት በዚሁ ዞን ከትናንት አንስቶ አለመታየቱ ያስታወቁት የቢሮ ኃላፊው ከአጎራባች አካባቢዎች ተመልሶ ሊመጣ ይችላል የሚል ስጋት መኖሩም ጠቁመዋል። እኛ እንደ ትግራይ በዋናነት ራያ ጨርጨር፣ ራያ ላማጣ፣ ራያ አዘቦ እነዚህ ተጋፋጭ ናቸው። ግንባርም ብለን ነው የምናስቀምጠው። እዚያ የምናደርገው መከላከልም ለእነሱ ብቻ ሳይሆን ለትግራይን በአጠቃላይ ለመከላከል ነበር ጥረት ሲደረግ የነበረው። በተከታታይ ብዙ እረፍትም አልነበረም። ትናንትና ለመጀመሪያ ጊዜ አንበጣ አልታየም የሚል ዜናም እኛም አሳውቅናል። የዕለት ተዕለት ኢንፎርሜሽን ይሰጣለን። ትናንትና ውሎ በዞኑ እንዳለ ደጋም ቆላም ደጋሙ የሄድ ነበር ኦፍላንድ እንዳመሆኒ ምናምን የሚባሉት ስለዚህ ቶታሊ ነጻ የሆነው ዞኑ ይህንን ማለት ግን ትግራይ ውስጥ ነፃን ነበር ማለት አይደለም ደቡብ ምስራቅ ነበር የተለያዩ ንትነት በዋናነት ደግሞ መሀል ላይ ስለዚህ እንደ ሄደ ነው ማወቅ ያለብን ዘሎ አይደለም መሀል ላይ የደረሰው እዛ የነበረው እዛ ሲጨፈጨፍ እየተቀነሰ እየተቀነሰ ከዛ ወደ ደቡብ ምስራቅ ከዛ በኋላ ደግሞ እየሄደ እንዳለ ግን እዛ መውሰድ ያስፈልጋል ስለዚህ የገባው በዚህ መልኩ እናየዋለን ስለዚህ ደቡባዊ ዞን እንዳለ ነፃ ነው ስንል ለዕለቱ ነው እንጂ ከአማራ ክልል ሊመጣ የሚችል ትልቅ አንበጣ መንጋዎች እንዳሉ፣ ከሩቅም ከአፋር ግራክ ካለ ቦታ ሊመጣ እንደሚችል መንጋው በማዕከላዊ ዞን አሁንም ስፋት ባለው አካባቢ ላይ መኖሩ የገለጹት ዶክተራት ትንኩት የመከላከል ስራ በዞኑ ባለሙያዎችና በሕዝብም እየተከናወነ እንደሚገኝ አመላክቷል። ክልሉ ውስጥ የደረሱ ሰብሎች ፈጥኖ በማጨድ መንጋው የከፋ ጉዳት እንዳያደርስ ጥረት እየተደረገ መሆኑም ኃላፊው አክለው ተናግሯል። ጊዜው ያልጠበቀ ዝናብ ሊመጣ እንደሚችል የሚጠቁም ትንበያ መኖሩም ዶክተር አትንኩት ገልጸዋል። የአጨዳ ፕሮግራሙ በጣም በጥሩ ሁኔታ ነው እየተካሄደ ያለው። አንድ ጉልበትም ያስፈልጋል። ገበሬው ጉልበት የጉልበት ዋጋ ስናስብ አሁን ውድም ነው። ስለዚህ የተለያዩ ተቋማት የመንግስት ተቋማት ሰራተኞች፣ የመከላከያ ኃይሉም ግንባር ቀደም ተጠቃሽ ነው እዚህ ያለው የጸጥታ ኃይሉም የመንግስት ሰራተኛ ሁሉም እየተሳተፉ ነው ያሉት። ስለዚህ የአጨዳ ስራ በጣም በተቀናጀ መልኩ እየተሰራ ነው፣ አመርቂ ስራ ውጤትም እያስገኘ ነው የሚል እንትና ያለን። ይህኛውም ተጠናክሮ ነው መሄድ ያለበት እስከ መጨረሻ ድረስ እዚ ላይ ጥንቃቄ። ከፍርሃት የተነሳ አንዳንዴ ያልደረሰ የማጨድ ነገሮች እየተከሰቱ ነው አንዳንድ ቦታ ላይ። ትንሽ ጠንቀቅ ብሎ ግን ታግሶ መሰራት እንዳለበት ነው። ሌላ ምን ሰጋውም አለ። አሁን ክላይሜት ቼንጅ ብዙ እየተወራ ነው፣ ያልተጠበቀ ነገሮች ይከሰታሉ። አንዱ የነበረው እንግዲህ ካልተቀየረ አሁን ዝናብን ሊመጣ እንደሚችል ወቅቱ ያልጠበቀ ዝናብ፣ እሱ ደግሞ በጣም አደገኛ ነው። ቶታሊ ምርቱን ወደ ሌላ ነገር ነው የሚቀይረው። ስለዚህ አንበጣውን ብቻ ሳይሆን ጊዜ የለኝም በሚል መንፈስ ሁሉ ተናሳሶ አጨዳው ተጠናክሮ በሁለቱ መልኩ ማለት ነው ለአንበጣም እንቅስቃሴ ለመከታውም አንድ ነገር ነው። በሌላ በኩልም ያልተጠበቀ ዝናብ ሊመጣ ስለሚችል ካፊያ ነገር የታየበት ሁኔታ አለ እንዲህም ስንል ማለት ነው። ስለዚህ ከዚያም ከማዳን አንጻር ጠናክሮ እየተሰራ ነው። በክልሉ የተከሰተው የአንበጣ መንጋ እያደረሰው ያለው ጉዳት ከቀበሌ ጀምሮ እየተጠና መሆኑን የቢሮ ኃላፊ ዶክተር አትንኩት መዝገቡ ገልጸው፣ የደረሰው ጉዳት እየተገመገመ አርሶ አደሩን ለማገዝ ጥረት እንደሚደረግ ተነግሯል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም ሙልጌታ ጽባህለ ዘገባውን እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ቪኤ አማሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ናይጄሪያ ውስጥ የፖሊስ የጭካኔ ተግባርን አስመልክቶ ተቃውሞ እየተካሄደ ባለበት በአሁኑ ወቅት በርካታ ሰዎች ብዙ የመንግስት መጋዘኖችን ወረው ምግብ መዝረፋቸው ታውቋል። ምግቡን የዘረፉት በኮሮና ቫይረስ ምክንያት ብዙም መንቀሳቀስ ባልተቻለበት በአሁኑ ወቅት ለሕዝቡ ለማከፋፈል መሆኑ ተገልጿል። በናይጄሪያ መዲና አቡጃ ከሚገኝ አንድ መጋዘን ትላንት ሩዝ፣ ስኳር እና ማካሮኒ እንደተዘረፈ፣ ባለፈው ቅዳሜም ተመሳሳይ ዘረፋ እንደተፈጸመ የአሜሪካ ድምጽ ዘጋቢ ቲሞቲ ኦቢዙ ከአቡጃ በላከው ዘገባ ጠቅሷል። አዳነች ፍስሀዬ ታቀርበዋለች። ባለፈው ቅዳሜ ተቃዋሚዎቹ የመንግስት መጋዘን አካባቢ ተሰባስበው ድምፅ ያሰሙ በነበረበት ወቅት ፖሊሶችና ወታደሮች መጋዘኑን ይጠብቁ እንደነበር ተዘግቧል። ቀደም ሲል መጋዘኑን ለመዝረፍ ሞክረው የጸጥታ ኃይሎች ወደ ሰማይ ሲተኩሱ መበተናቸው ተገልጿል። ነገር ግን ዴቪድ ኦጆን የመሳሰሉት ብዙ የተቃውሞ ሰልፈኞች ምግብ ሳይጊዙ እንደማይሄዱ ገልጸዋል። መድኃኒታችንን እንፈልጋለን፣ መብታችን ነው። ጎረቤቴ በኮሮና ቫይረስ ምክንያት በረሃብ ሊሞት ትንሽ ነበር የቀረው። በአንድ የመንግስት ተቋም በጸጥታ ጥበቃ ተግባር ተሰማርቶ ይሰራ ነበር፣ ነገር ግን ከስራ ወጣ። እናም ምን እንዲያደርግ ነው የምትፈልጉት? በቆሎና ሩዝ ሰጠውት፤ ምክንያቱም በረሃብ ሊሞት ነበር። ካለፉት ጥቂት ቀናት ወዲህ በሀገሪቱ ዙሪያ ባሉት ዘጠኝ ክፍላት ግዛት የሚገኙት የመንግስት የህል ረድኤት መጋዘኖች ተዘርፈዋል። አንድ የግል ዘርፍ ጥምረት በኮሮና ቫይረስ ምክንያት የተጎዱትን ለመታደግ ሲል አስሮች ሚሊዮኖች ዶላሮች የሚያወጣ የምግብ እርዳታ ለመንግስት ማቅረቡ ታውቋል። ነገር ግን የመንቀሳቀስ እገዳው ከላላ ወዲህ መንግስት የምግብ እርዳታ ማከፋፈሉን አቆሟል። አንዳንድ ናይጄሪያውያን በሚሊዮኖች የሚቆጠሩ ሰዎች እየተራቡ መንግስት የእህል እርዳታውን አጉሮ ይዟል የሚል ክስ ያሰማሉ። ሳንደይ ቹኩ የተባሉ የአቡጃ ነዋሪ በቫይረሱ ምክንያት የመንቀሳቀስ ገደብ በነበረበት ወቅት ከመንግስት ያገኘነው ረድኤት የለም ይላሉ። እዚህ ምንም የሚያካፍሉት ነገር የለም። ለራሳቸውም ወስደው ሊሆን ይችላል። ለሌላው ግን አልሰጡም። ሰዎች ተስፋ ቆርጠው እንዲሄዱ ደብቀውታል። ከዚያም ሰብስበው ለህዝቡ ይሸጡታል። የዓለም አቀፉ ወረርሽኝ ኮሮና ቫይረስ መዛመት በሀገሪቱ በድህነት በሚኖሩት 83 ሚሊዮን በሚሆኑት ሰዎች ላይ የረሃቡን ሁኔታ አባብሷል። በሀገሪቱ የህዝብ ቁጥር ሃዝ መሰረት እነዚህ ሰዎች ከአጠቃላይ የናይጄሪያ ህዝብ አርባ ከመቶ ይሆናሉ ሶሻል አክሽን ናይጄሪያ የተባለው ተቋም ሀላፊ ቪቪያን ቤሎኑ በመጋዘኖች የታጎሩ የምግብ ክምችት መጠን ሲታይ ስርዓቱ እንዳልሰራ ያመለክታል ብለዋል ሰዎች በድህነትና በችግር ሲሰቃዩ እያዩ በቦታው እንደምናየው ሁሉ ይህን ያክል ብዛት ያለው ምግብና ቁስ አሽገው ሊያስቀምጡ የሚችሉ ሰዎች ይኖራሉ ብሎ መገመት አይቻልም። ይህ የክፋት ተግባር ነው። ይህ በህዝብ አመኔታ ላይ ክህደት መፈጸም ነው። የናይጄሪያ አገረ ገዥዎች መድረክ በበኩሉ በአንዳንድ ክፍላተ ግዛት ካሉት የእህል መጋዘኖች የተዘረፉት ምግቦች ታጉሮ የነበሩ ሳይሆን ለተጋላጭ ወገኖች የተቀመጡ ናቸው ሲል ትላንት ገልጿል። የጸጥታ ኃይሎች በሀገሪቱ ዙሪያ ያሉትን የእህል መጋዘኖችን እየጠበቁ ሲሆን የበርካታ ክፍላተ ግዛት ባለስልጣኖች የምግብ ማከፋፈል ስራ ለመጀመር ማቀዳቸው ታውቋል። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዶር ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል ሆርን አት ቪኦኤኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ አሜሪካ ድምጿን ትሰጣለች። የዩናይትድ ስቴትስን ምርጫ በቪኦኤ ይከታተሉ። አሜሪካውያን መጪውን ፕሬዚደንታቸውን የፊታችን ማክሰኞ ጥቅምት 24 ይመርጣሉ። ለተቀማጩ ፕሬዚደንት ዶናልድ ትራምፕ አራት ዓመት ይጨምራሉ ወይስ በቃቸው? ጆዜፍ ባይደንን አርባ ስድስተኛ ፕሬዚደንታቸው አድርገው ይሰይማል? ይህ ምርጫ የተለየ ነው ይላሉ ሁለቱም። ባይደን ቢመረጥ አይታችሁት የማታውቁት አዘቅት ውስጥ ትገባላችሁ ብለዋል ትራምፕ። ባይደን ደግሞ ጨዋነት ሞገስና ክብር ለድምፃችሁ ቀርበዋል ይላሉ። እንግዲህ ምርጫው የአሜሪካውያን ነው። በመጪው ማክሰኞ ይለያል። የአሜሪካ ድምፅ በዋሽንግተን ጊዜ ከምሽቱ አምስት ሰዓት በአዲስ አበባ ከጠዋቱ አንድ ሰዓት በልዩ የአንድ ሰዓት የምርጫ ቀጥታ ስርጭት ዘገባዎችንና ትንታኔዎችን ይዘንላችሁ እንቀርባለን። ስርጭቱ አዲስ አበባ ላይ ከቀኑ ስድስት ሰዓት በአሃዱ ራዲዮ 94.3 ይተላለፋል። መጪውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ በአሜሪካ ድምፅ ይከታተሉ። ቀጠሮ ከቪኦኤ ጋር ይሁን። አሜሪካ ድምጿን ትሰጣለች። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ሳቢያ ተዘግተው የከረሙት ትምህርት ቤቶች ባለፉት ሁለት ሳምንታት ውስጥ ተከፍተዋል። በመጪዎቹ ጥቂት ሳምንታትም የከፍተኛ ትምህርት ተቋማት አስፈላጊ የሆነው የጤና ጥንቃቄዎች እየተደረጉ ከፍተኛ የትምህርት ተቋማትም ለተማሪዎች ክፍት እንደሚሆኑ የሳይንስና የከፍተኛ ትምህርት ሚኒስቴር አስታውቋል። ባለፈው ግማሽ ዓመት ተፈጥረው የነበሩ የተማሪዎች ግጭትና የትምህርት መስተጓጉል ተሞክሮ በመነሳት እንዲሁም መጪው የምርጫ ወቅት ከመሆኑ ጋር ተያይዞ የሳይንስና ከፍተኛ ትምህርት ሚኒስቴር ከፌዴራል ፖሊስ ጋር በመተባበር ለግቢ ጥበቃ አባላት በየዩኒቨርሲቲዎች ውስጥ የሚነሱ የብሔርና የፖለቲካ ግጭቶችን ለመቆጣጠር የሚያስችል ስልጠና ከፌዴራል ፖሊስ ጋር በመተባበር በአገር አቀፍ ደረጃ መስጠት ጀምሯል። ኤደን ገረመው በሳይንስና ከፍተኛ ትምህርት ሚኒስቴር ውስጥ የኮሚሽን ዳይሬክተር የሆኑትን አቶ ደቻሳ ጉሩሙን አነጋግራ ተከታዩን ዘገባ አሰራርታለች። ከፍተኛ የትምህርት ተቋማት ተማሪዎች ከተለያዩ ቦታዎች ተሰባስበው በመምጣት የጽንሰ ሀሳብ ወይም የቲዮሪ እውቀት የሚገበዩባቸው አልፎ ተርፎም የተለያዩ ባህሎችንና እንዲሁም በምክንያታዊነትና በአመክንዮ የተደገፉ አስተሳሰቦችን የሚያዳብሩባቸው ተቋማት ናቸው። ይሁንና ካለፉት ሶስት ዓመታት ወደዚህ የኢትዮጵያ ዩኒቨርስቲዎች በአብዛኛው በሚባል ሁኔታ የግጭትና የውጥረት ቀጠናዎች እየሆኑ መጥተዋል። የመብቶችና የዲሞክራሲ እድገት ማዕከል ከወራት በፊት ባወጣው ሪፖርት መሰረት ከ2012 ዓ.ም መስከረም ማገባደጃ ጀምሮ በ2012 መጋቢት ወር ላይ በኮቪድ-19 ወረርሽኝ ምክንያት የትምህርት ተቋማት ስራቸውን እስካቆሙበት ጊዜ ድረስ በ28 2 ያ ዩኒቨርሲቲዎች ውስጥ በተፈጠሩ ግጭቶች የ12 ተማሪዎች ነፍስ ሲጠፋ ከ58 5 ሳ በላይ ተማሪዎች ቀላልና ከባድ የአካል ጉዳት እንደደረሰባቸውና በተለያዩ ጊዜያትም ትምህርት መቋረጡን ይጠቁማል። ከዚህ በተጨማሪም ግጭቶች በነበሩባቸው ተቋማት ውስጥም ግጭትን የመቆጣጠርና አስተዳደራዊ ክፍተቶች መኖራቸውንም ያመላክታል። የሳይንስና ከፍተኛ ትምህርት ሚኒስቴርም በዘንድሮ ዓመት ተማሪዎች ወደ ትምህርት ገበታቸው ሲመለሱ ሊፈጠሩ የሚችሉ የጸጥታ ክፍተቶችን ለመሙላት ከወዲሁ የዩኒቨርስቲ ጥበቃዎችን ከፌዴራል ፖሊስና ከሰላም ሚኒስቴር ጋር ቀናጀት ማሰልጠን መጀመሩን ይፋ አድርጓል። የሚኒስቴር መስሪያ ቤቱ የኮሚኒኬሽን ዳይሬክተር የሆኑት አቶ ደቻሳ ጉርሙ ከዚህ ቀደም የግቢ ፖሊሶች ግጭትን የመቆጣጠር እውቀትና ዝግጁነት እንዳልነበራቸው ጠቅሰው የትምህርት ተቋማትን ሰላም ማስጠበቅ በሚል ርዕስ ለሁለት ቀናት እየተሰጠ ያለውን ስልጠና ዓላማ እንዲህ ያብራራሉ።

የካምፓስ ፖሊስ ማያዝ ያለበት ምቅር እንዲያስይዙልን በሀገር አቀፍ ደረጃ ጠና በማስፈልጉ ነ የሳይንስና ከፍተኛ ትምህርት ሚኒስቴር ከዚህ በዘለለም በግቢ በሮች ላይ የቅኝት ካሜራዎችን ጭምር በመጠቀም እንደሚሰራም አቶ ደቻሳ ይናገራሉ። በተጨማሪም በከፍተኛ የትምህርት ተቋማት ውስጥ የሕግ የበላይነት እንዲከበር ለማድረግ የተጠናከረ የዝግጁነት ስራ ላይም አተኩረናል ይላሉ። ዩኒቨርሲቶች በጣም ትልልቅ ከማንኛውም ተቋም በላይ ብዙ ሰው የሚሰባሰብበት ብዙ ተማሪዎች ያሉበት ባቶች ስለሆኑ ጠበቅ አድርጎ መጠበቅ ያስፈልጋል። በካሜራ መታገል ያስፈልጋል። በቴክኖሎጂ በሰው ኃይልም ደግሞ የተጠናከረ ልቁና ብቁ የሆነ ሰው ማዘጋጀት ያስፈልጋል እና ይህንን ዓላማ በማድረግ ነው ስልጠናው እንዲሰጥ የተፈለገው እየተሰጠ ያለው አምራኖቻችንም ሁሉ

ማድረግ የህግ የበላይነትን ማስከበር የጠበቅቻቸዋል ና በዚህ ለቀር ዝግጅቶች እየተደረገ ያለ ነው። በዩኒቨርስቲዎች ደህንነት ላይ በጥብቅ መሰራት እንዳለበት የሚጠቅሱት አቶ ደቻ ሳጉርሙ፣ በዋናነት ግን ዘላቂ ለውጥን ለማምጣት ተማሪዎች የሀሳብ ልዩነትን ማስተናገድ እንዲለምዱ ከታች ጀምሮ በትምህርት ሥርዓቱ ላይ ሊሰራበት የሚገባ ጉዳይ ነው ሲሉም ያሳስባሉ። ዝግጅት ያስፈልጋቸዋል። መጀመሪያ ብቃት ያስፈልጋል፣ ለዛ ራሱ እና ከካሪኩለም ጀምሮ መታረም አለበት፣ መታቀፍ አለበት። ዘዘኩ የተሻለ ዝግጅት እንዲያደርጉ የፍሬሽማን ኮርሶች ላይ አሁን በአብዛኛው አብሮነትን እና መግባባት ላይ ያዘነበሉ ኮሚኒኬሽን ስኪል፣ ለምሳሌ ሎጂክን፣ ኢንክሉሲቭ እና ተካተው ባህሪ ላይ ብዙ ነገር መስራት መቻል አለብን። ሳይንሱን ደረግ ሳይንሱን ብቻ ሳይሆን ባህሪ ላይ ነው አብዛኛው ነገር መሰራት ያለበት የሚለው ነገር ታምኖበት ከሪኩለም ሁሉ አሻሽለን የሚሰጥበት አግባብ ተመቻችቶ እየሰራን ያለ ነው። ከዛ ውጭ በመከናካዊነት ማመል አለባቸው። በዚህ ግን የሚጠበቅባቸውን ነገር ነው መስራት ያለባቸው ተማሪዎች። ስለዚህ እነኝን እንደኝ ሁሉ ለማድረግ ደግሞ ሰፋ ያሉ የክርክር መድረኮች ሁሉ ኖረው መከራከር፣ መነጋገር፣ መተማመን እንዲኖር ለማስቻል እኚህ ገዛጅ መድረኮች ነበሩ የታቀዱ ነበሩ። በየ ዩኒቨርሲቲዎች ውስጥ ያሉትን ክፍተቶች እንዴት አድርገን ማረም እንችላለን? ይሄ የምሁራን ቤት ነው። ስለዚህ ሀገራዊ ችግር ራሱ መፍታት የሚጠበቅበት ተቋም ነው። በዛ ልክ መስራት፣ በዛ ልክ ማሰብ ይጠበቃልና ና ዞሮ ዞሮ ያው በኮቪድ ምክንያት አብዛኛው ብዙ ነገር ሳይከናወን ቆይቷል። ቀርቶ ብናላምና እንደገና ሌሎች ሀገራዊ ችግሮች

እነኝን እነኝን ነገር ታሳዩ አደረግ አለን ጊዜ ማድረግ የሚገባን ቅዜ መሰረት ያለበትን ነገር ድማሰተን ማድረግ ነው የሚጠበቅበት። የሳይንስና የከፍተኛ ትምህርት ሚኒስቴር በቀጣይ ጥቂት ሳምንታት ውስጥ እንደ የትምህርት ተቋማቱ ዝግጁነት ተማሪዎች ወደ ትምህርት ገበታቸው እንደሚጠሩ ያስታወቀ ሲሆን ላለፏቸውን ጊዜያቶች እንዲያካክሱም ከጠዋቱ ሁለት ሰዓት ጀምሮ እስከ ምሽት ድረስ የሚቆይ ጥብቅ የሆነ የትምህርት መርሃ ግብር ማሰናዳቱን አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንንና እንግዳዋን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐዋሳ ከተማን በኢትዮጵያ ቀዳሚ የቱሪስት መናኸሪያና የሰላም ማዕከል ለማድረግ እንደሚሰሩ አዲሱ የሐዋሳ ከተማ ከንቲባ አስታወቁ። አቶ ጥራቱ በየነን በመተካት ከቀናት በፊት የሐዋሳ ከተማ ምክትል ከንቲባ የሆኑት አቶ ጸጋዬ ቱኬ የሰጡትን መግለጫ የተከታተለው ዮናታን ዘብዲዎስ ዘገባ አለው። የሐዋሳ ከተማ ምክትል ከንቲባ የነበሩት አቶ ጥራቱ በየነ ወደ አዲስ አበባ በኃላፊነት ሲዘዋወሩ እሳቸውን በመተካት የተሾሙት አዲሱ የከተማው ምክትል ከንቲባ ጸጋይ ቱኬ ዛሬ የመጀመሪያቸውን መግለጫ በሰጡበት ወቅት በኃላፊነት ዘመናቸው ትኩረት ሰጥተው የሚሰሩባቸውን ጉዳዮች አስታውቀዋል። ከተማ ከተማ አስተዳደሩ ትኩረት ሰጥቶ የሚሰራባቸው ጉዳዮች አንዱም የሆነው የከተማው ሰላም ነው። ሰላም የሰለጠነ ከተማ ባህሪ ነው፣ ምሳሌ ነው። ስለዚህ ከተማችንን ሰላም በማስጠበቅ ስራ በሚገባ ቀንማታ ሳንል የምንሰራው ይሆናል። ስለዚህ ከተማው ውስጥ የሚኖሩ ነዋሪዎቻቸውን ሙሉ ሀያ አራት ሰዓት ሳይቸገሩ ሳይጨንቃቸው ከተማችን የእኛ ነው ብለው አምነው በእኛም ተቋማት በሰላም በኩል ባሉን ተቋማት አምነው የሚንቀሳቀሱበትን ምቹ የከተማ አካባቢ ለመፍጠር ቀን ማታ ሳንል የምንሰራው። ስለዚህ ከተማ አስተዳደሩ ትኩረት ሰጥተው በሚሰራቸው ስራዎች መሀል አንዱም የሆነው የከተማውን ሰላም ማስጠበቅ ነው፣ ከተማውን ሰላማዊ ማድረግ ነው። ስለዚህ ኢትዮጵያ ውስጥ ካሉ ከተሞች በሰላም የተሻለ ከተማ ማድረግ በሰላም ምሳሌ የሚውለ ሊሆን የሚችል ከተማ የማድረግ በሁሉም ዘርፎች የተሻለ ከተማ ለማድረግ እቅዳለሁ በጎብኚዎች መዳረሻነት ስማቸው ከሚጠቀሱ የኢትዮጵያ ከተሞች ወትሮም ከመጀመሪያዎቹ ተርታ የሚጠቀሰው የአዋሳ ከተማ ባለፉት ሶስት ዓመታት በተለያዩ የፖለቲካና የጸጥታ ጉዳዮች እንግዶቿን በሚገባ አስተናግዳ አልሸኘችም ነው የሚባለው አዲሱ የከተማው ምክትል ከንቲባ ይህንን ለመለወጥ መዋለ ንዋያቸውን አፍሰው ከተማዋን ለሚያለሟትና ለደርሶ ጎብኚዎች ምቹ ለማድረግ ለተቀን እንሰራለን ብሏል። ሌላው ልንሰራቸው የምንፈልጋቸው ነገሮች ውስጥ አንዱ ሀዋሳን የኢንቨስትመንትና የቱሪዝም ሀብ ማድረግ ነው። እንደምታውቁት ሀዋሳ ትልቅ አክሰስ አለው፣ ኦፖርቹኒቲ አለው፣ ፖቴንሻል አለው። የኢንቨስትመንት ተመራጭ ለም እንዳልኳችሁ ለመሀል ገበያ በጣም ቅርብ ነው። ለመሀል ማርኬት በጣም ቅርብ ነው። ብዙ አካባቢው በጣም ምቹን ለኢንቨስትመንት። ስለዚህ ከዚህ በፊት ያሉም ኢንቨስትመንቶች አሉ። ኢንፍራስትራክቸሩን በጣም የተሻለ ነው ስለዚህ እነዚህን ተጠቅመን ከተማውን የኢንቨስትመንትና የቱሪዝም ሀብ ማድረግ እንችላለን የሚል ነው። ስለዚህ አንደኛው ኢንቨስትመንትን መሳባት ይጠበቅብናል። የተሻሉ ኢንቨስትመንቶችን ወደዚህ ማምጣት ይጠበቅብናል። እነዚህ ሲመጡ ለአካባቢው ሕብረተሰብ በጣም ትልቅ ፖቴንሻል ነው፣ ትልቅ ሀብት ነው። ስለዚህ ለኢንቨስትመንት አስፈላጊውን ማዕቀፎችን፣ የህግ ማዕቀፎች ማዘጋጀት። ሌላው ልዩ ትኩረት ሰጥተን የምንሰራው ቱሪዝም፣ እንደምታውቁት ሀዋሳ ትልቅ እምቅ አቅም አላት በቱሪዝም ልማት። ስለዚህ እነዚህን እምቅ አቅሞችን አጉልተን አሳይተን ከተማችን የቱሪዝም ማዕከል እንዲሆን መስራት ይጠበቅብናል። ተፈጥሮ ሀብታችን ተጠቅመን ከተማውን የተሻለ ቱሪዝም ማዕከል ማድረግ ይቻላል። ሌላው ሃይማኖታዊ በዓላት በጣም ይከበራሉ እዚህ፣ ባህላዊ በዓላት በጣም ይከበራሉ። እነዚህን ተጠቅመን ከተማውን የቱሪዝም ሴንተር፣ የቱሪዝም ማዕከል ኢትዮጵያ ውስጥ ለማድረግ በቁርጠኝት የምንሰራ ነው የሚሆነው። ለምሳሌ ባህላዊ በዓላትን ብንወስድ ፊቼ ጨምባላላ በዓልን መውሰድ እንችላለን። ለዚህ በዓል በጣም ብዙ ቱሪስቶች እንዲመጡ በጣም ብዙ ካፒታል እንዲመጣ ወደ ከተማችን፣ ሰው ለዚህ በዓል ብለው ብዙ ካፒታል ይዞ ይመጣል። ይህንን ተጠቅመን ከተማውን የማሳደግ ከተማውን የዚህ ቱሪዝም ማዕከል የማድረግ ስራ በደንብ ይሰራል። ሌላው ገብርኤል በዓልን ከወሰዳችሁ እዚህ እነዚህን በደንብ በደማቅ ሁኔታ የሚከበርበት በዚህ ካፒታላይዝ አድርገን ከተማችን በዛ የሚታይበት በመጠቀም ከተማችን በአጠቃላይ የቱሪዝምና የኢንቨስትመንት ማዕከል እንዲሆን በሚገባ የሚንሰራ ነው የሚሆነው። በአሰራር ስርዓትና በአገልግሎት አሰጣጥ ላይም ከተማዋን የሚመጥን ማሻሻያ እንደሚያደርጉ የተናገሩት ምክትል ከንቲባው ከተማዋን ሁሉም ዜጎች በምቾትና በእኩልነት የሚኖሩባት እንዲሁም የሚጠቀሙባት ማድረግም እንሰራለን ካሉት አብይ ጉዳዮች ውስጥ መሆናቸውን ተናግረዋል። ሀዋሳን የሚመስል መሰረተ ልማት መዘርጋት፣ ከተማዋን ማስዋብ፣ የቤቶች ልማትና ከተማዋን በፕላን መምራት ትኩረት የተሰጣቸው ጉዳዮች መሆናቸውንም ከመግለጫቸው ለመረዳት ተችሏል። በአጠቃላይ ከዚህ በኋላ ሀዋሳ ሪብራንድ ማድረግ ነው የምንሰራው። ሪብራንድ ስናደርግ ሀዋሳን የብልጽግና ተምሳሌት እንድትሆን፣ ከተማችን የፍስሀ ከተማ እንድትሆን ቀን ሌሊት ነው የምንሰራው። ስለዚህ ይህንን ሰርተን ከተማችን የኢትዮጵያ ከተሞች የብልጽግና ተምሳሌት እንድትሆን የፍሳ ከተማ እንድትሆን በሚገባ የሚሰራ ጊዜ ይሆናል ብዬ አስባለሁ። ሐዋሳ ከተማ ለአመታዊ በጀት የምታውለውን ከሁለት ቢሊዮን በላይ ብር የምትሰበስበው ከቱሪስቶችና ከአገልግሎቶች ተቋማት እንደሆነ ይታወቃል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም። ዮናታንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባት እና በሌሎችን ባልደረቦቻችን ስም የምሰናበታችሁ ፂዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም በደናደሩ ወደድ go imta ie felago imta tarika ka chino hulu imbagazeta yuta i wot de I'm not going to be I'm not going to